ስተኛው ሀገራዊ ምርጫ ፍትሐዊና ሰላማዊ እንዲሁም ዲሞክራሲያዊ ሆኖ እንዲጠናቀቅ በንቃት እንደሚሰራ የአማራ ወጣቶች ማህበር አስታወቀ። በክልሉ አንድ ነጥብ ሁለት ሚሊዮን አባላት እንዳለው የገለጸው ማህበሩ ለምርጫ ሰላማዊ መሆን ከዞን እስከ ቀበሌ ድረስ መዋቅር ዘርግቶ እየተንቀሳቀሰ መሆኑን የማህበሩ ሊቀመንበር ገልጿል። የኢትዮጵያ ምርጫ ቦርድ የባህር ዳር ቅርንጫፍ አስተባባሪ አቶ መኳንንት መከተ በበኩላቸው በቅድመ እና በምርጫ ወቅት እንዲሁም በድህረ ምርጫ ጊዜ ሰላማዊ እንዲሆን የወጣቱ ሚና ከፍተኛ ነው ብሏል። አስቴር ምስጋናው የዚህን ዘገባ ዝርዝር ታስደምጠናለች። በሀገር አቀፍ ደረጃ ለስድስተኛ ጊዜ ዘንድሮ ለሚካሄደው ሀገራዊ ምርጫ አንድ ነጥብ ሁለት ሚሊዮን አባላት ያሉት የአማራ ወጣቶች ማህበር ለሰላማዊነቱ እንደሚሰራ ገልጿል። የአማራ ወጣቶች ማህበር ሊቀመንበር ወጣት አባይነህ ጌቱ በክልሉ በሁሉም ወረዳዎች በመዘዋወር ወጣቶችና ሰላም በሚደረስ ስልጠና እንደሰጡ ይናገራሉ። ምርጫው ሰላማዊና ዲሞክራሲያዊ እንዲሆንም እስከታች ድረስ መዋቅር ዘርግተው እየሰሩ መሆኑን ነው ወጣት አባይነህ የተናገረው። ከምርጫ በፊትና በምርጫ ወቅት የምንሰራቸው ናቸው እዚህ በፊት እንዳየናቸው ችግሮች አሁንም በዚህ አመት በክልላችን ውስጥ አይደለም የሰው ህይወት መጥፋት መሰረተ ልማት መውደም አንድም ብርጭቆ በክልላችን እንዲሰበር አንፈልግምና ና እንዲህ አይነት ስራዎች እንዳይፈጠሩ ደግሞ የአማራ ወጣቶችን ማህበር አመራሮችና አባላት እስከ ቀበሌ ድረስ ስራዎችን የምንሰራ ይሆናል የጸጥታ ችግሮችን በሚኖሩ ጊዜ ከጸጥታ አካላትና ከሌሎችም አካላት ሲቪክ ማህበራት ጋር በመሆን ተገቢውን የሆነ እንቅስቃሴ በክልላችን ውስጥ የምንሰራ ይሆናል ማለት ነው ወጣት ጌጤነሽ ስጦታው በበኩሏ ምርጫው ላማዊ ሆኖ እንዲጠናቀቅ ከወገንተኝነት የጸዳ የግንዛቤ ማስጨበጥ ስራ እየሰሩ እንደሆነ ትናገራለች። እኛ ወጣቶች ሰላማዊ፣ ዲሞክራሲ፣ ፍትህ የሰረጸ እንዲሆን እኛ የወጣቶችን የነቃ ግንዛቤ በመፍጠር በየአካባቢያችን፣ በየክፍለ ከተማው ያሉትን ወጣቶች ምርጫው ሰላማዊ እንዲሆን ያለን አስተዋጽኦ እኛ እንደ ወጣቶች ማህበር ሲቪክ ማህበር ከመሆኑ አንጻር ማንንም ማንንም ምረጡ አንልም። እኛ ግን ምርጫው እንደ ሀገራችን ሰላማዊ ምርጫ ነው እንዲሆን ግንዛቤ እየተፈጠረ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የባህር ዳር ቅርንጫፍ አስተባባሪ አቶ መኳንንት መከተ የዘንድሮ ምርጫ ከዚህ በፊት ከተደረጉ ምርጫዎች የተለየ መሆኑን ጠቁመው የምርጫው ሁለንተናዊ ክንውን በወጣቱ እጅ ላይ ነው ሲሉ መክረዋል። የዚህ ምርጫ ከዚህ በፊት ከነበሩ የደካማ የምርጫ ክንውን ባህልን በብዙ ርቀት የራቀ በተሻለ ደረጃ በንቃት በመሳተፍ እንዲከናወን ማድረግ ሁላችንም ይጠበቅብናል። በዚህ አገራዊ ምርጫ ታሪካዊ ኩነት ወጣቱ ጤናማ አሻራውን በማሳረፍ ለምርጫ ክንውኑ መሪ ተዋናኝ በመሆን ለአካባቢው የሰላም አምባሳደር ሁኖ ምርጫ በሰላም እንዲጠናቀቅ ድርሻውን መወጣት እና ታሪካዊ አሻራው ማሳረፍ ተሳትፎንም ማሳደግ ይጠበቅባቸዋል ይጠበቅብናል። ግንቦት 28 ቀን 2013 ዓ.ም ይካሄዳል ተብሎ የተያዘው ሀገራዊ ምርጫ ማራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ሳምንት ማሳወቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር